ሰብና አመሻችሁ የጋቢና ቪዮ አድማጮች የዛሬ ረቡ ጥር 20 2012 ዓ.ም ምሽት መሰናዷችንን እናስተዋውቃችሁ በደንቢዶሎ የታገቱ ተማሪዎችን ጉዳይ የሚያጣራ ሶስት የምርመራ ቡድን ተቋቁሞ እየሰራ መሆኑን ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠ መግለጫ ላይ ተገለጸ። እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ሕዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን ማለት ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን ናቸው። ዘገባውን ወደ በኋላ ላይ እናሰማችኋለን። የጋቢና ህግና ፍትህ ፕሮግራማችን ደግሞ በየትኛውም ኢትዮጵያ ግዛት ውስጥ ያሉ ዜጎችን ደህንነት የበለጠ ለመጠበቅ ጠቀሜታ እንዳለው የተገለጸበት ሀገር አቀፍ የወንጀል መከላከል ረቂቅ ስትራቴጂን የተመለከተ ዘገባ አሰናድቷል። ሴቶች በጋቢናም እንዲሁ ወደ አማራ ክልልና ቤንሻንጉል ጉምዝ ያለ እድሜ ጋብቻ ለማስቀረት ስለሚሰሩ ስራዎች የተጠናቀረ ዘገባ ይኖረናል። አብራችሁን ቆዩ። ሌሎች ለምሽቱ ያሰናዳናቸውንም ብዙ ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብራያችሁ የማ ማመሻው ጽዮን ግርማኔ በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጠር ያሉ ዜናዎች ሊያስደምጣችሁ ሀብታሙ ስዩም እዚህ ይገኛል። አመሰግናለሁ ጽዮን በኢትዮጵያ ምርጫ ከመደረጉ በፊት የእርቅና የሽግግር መንግስት እንዲቋቋም አብሮነት የተባለው የሶስት ፓርቲዎች ጥምረት መጠየቁ ተሰምተዋል የአብሮነት አንደኛ ባል ከሆነው ኢዴፓ የመጡት አቶ ልደቱ አያሌው ምርጫ ቦርድ ከጥቂት ሳምንታት በፊት ይፋ ያደረገው የምርጫ መርሃ ግብር ከጊዜውና ሀገሪቱ ሁኔታ አኳያ ትክክል አይደለም ብለዋል ይሄ ከሀገር ህልውና ጋር የተያያዘ ምርጫ መቼ ነው መካሄድ ያለበት በአጠቃላይ በሚለው ጉዳይ ላይ መንግስትና የፖለቲካ ፓርቲዎች ቁጭ ብለን መነጋገር፣ መደራደር መቻል አለበት። በዛ መልኩ ነው መወሰን ያለበት እንጂ አንድ ምርጫ ቦርድ የሚባል አካል ብድግ ብሎ እኔ ነኝ ምርጫ የሚመለከትን ጉዳይ የሚያገባይ ብሎ የሚወስነው ነገር አይደለም። ምክንያቱም ሀገራችን የተለየ ሁኔታ ውስጥ ነን፣ የሽግግር ሂደት ውስጥ ነን፣ የለውጥ ሂደት ውስጥ ነን እየተባለ አይደል እንዴ? በለውጥና በሽግግር ሂደት አንድ ተቋም ብቻውን አይወስንም። አብሮነት የኢትዮጵያን ዲሞክራሲያዊ ፓርቲ፣ ህብር ኢትዮጵያ ፓርቲና የኢትዮጵያ ሀገራዊ ንቅናቄ የተጣመሩበት ፓርቲ ነው። ጥምረቱ ባቀረበው ሀሳብ ላይ የኢትዮጵያ ምርጫ ቦርድ ያለው ምላሽ የጠየቀው ዘጋቢያችን መለስካቸው አመሐ የቦርዱ ምክትል ሰብሳቢ አቶ ውብሸት ሙላት የተሟላ ምላሽ ለመስጠት ጊዜ እንደሚፈልጉ መግለጻቸውን አክሎ ነግሮናል። ቻይና ውስጥ በኮሮናው ቫይረስ በሽታ የሞቱ ሰዎች ብዛት 132 በደረሰበት በአሁኑ ወቅት ዛሬ ለመጀመሪያ ጊዜ የውጭ አገራት ተወላጆች ከሀገሪቱ ወጥተዋል። ወደ ቻይና የሚደረገውን ጉዞ አጠናክረው የሚያግዱት ሀገሮችም ተበራክተዋል። አንድ ጄት አውሮፕላን 206 የጃፓን ተወላጆችን ከቻይናዋ ከተማ ውሃን ወደ ጃፓን ቶኪዮ፣ ሃኔዳ አውሮፕላን ማረፊያ አድርሷል። ከመንገደኞቹ አራቱ አሞናል በማለታቸው ወደ ሆስፒታል ተወስደዋል። መንገደኞቹ ከቻይና ከመነሳታቸው በፊትና ጃፓን ከደረሱ በኋላ ለመመርመር ሲባል የሕክምና ሰራተኞች አውሮፕላን ውስጥ እንደነበሩ ተገልጸዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዛሬ በፕሬዚዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ በሚመለከት ጥያቄ በማቅረብ ያሳልፋሉ። ላለፉት ስድስት ቀናት የተወካዮች ምክር ቤት አባላት በፕሬዚዳንቱ ላይ የመሰረቱት ክስን ለማሳመን፣ የፕሬዚዳንት ትራምፕ ጠበቆች ደግሞ ያጠፉት ነገር የለም የሚሉ መከራከሪያዎችን ሲያሰሙ ከቆዩ በኋላ ነው የምክር ቤቱ አባላት ዛሬ ጥያቄዎችን ሲያቀርቡ የሚውሉት። በአፍሪቃ ሳህል ቀጠና አካባቢ እየተባባሰ በመሄድ ላይ ያለው ግጭት ዋናዎቹ ሰለባዎች ወደ አምስት ሚሊዮን የሚጠጉ ልጆች መሆናቸውን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በዛሬው ዕለትም ገልጸዋል፣ ሲሆን ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። አመሰግናለሁ ሀብታሙ። የጋቢና ጉዟችን ይቀጥላል። የምትከታተሉት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የጋቢና ቢዮ የመሰናዷችንን ነው። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በደንቢዶሎ ዩኒቨርሲቲ በህዳር ወር ገደማ በዩኒቨርሲቲዎች ግጭት ከተስተዋለባቸው ዩኒቨርስቲዎች አንዱ ነበር ሲል የደንቢዶሎ ተማሪዎችን እገታ በተመለከተ እስካሁን የተደረሰባቸው እውነቶች በሚል የጠቅላይ ሚኒስትሩ ጽሕፈት ቤት ዘርዘር ያለ መግለጫን አውጥቷል። በተጨማሪም በሚኒስቴር መስሪያ ቤቱ መግለጫ ተሰጥቷል። በዚህ ዘርዘር ያሉ እውነቶች በሚል የተገለጸው ማብራሪያ ላይ በፌዴራል መንግስቱ እና የክልሉ የጸጥታ አካላት ዩኒቨርስቲውን የመጠበቅና የማረጋጋት ስራ እንዲሰሩ፣ ፌዴራል ፖሊስም ሙሉ በሙሉ እንዲቆጣጠረው ተደርጓል ይላል። በዩኒቨርሲቲዎች ውስጥ በተፈጠረው ግጭት ምክንያት የደንቢ ዶሎ ዩኒቨርሲቲ ተማሪዎች ግቢውን ለቀው ወደ ቤተሰቦቻቸው መሄድ ሲጀምሩ የአካባቢው ሕብረተሰብና የጸጥታ መዋቅሩ ተማሪዎቹ እንዳይሄዱ በማግባባትም ወደ ግቢው ሲመልሱ ነበር ሲል በወቅቱ ተፈጥሮ የነበረውን ሁኔታ ያስታውሳል። በዚህ ሁኔታ ውስጥ የተወሰኑ ተማሪዎች ወደ ጋምቤላ አቅንተው በመጓዝ ላይ ያሉ የአካባቢውን አንድ አመራር፣ የሁለተኛ ደረጃ ትምህርት ቤት ተማሪዎች፣ ወጣቶች እና ልዩ ልዩ ነዋሪዎች እንዲሁም የዩኒቨርስቲው ተማሪዎች በአንፈሎ ወረዳ ሱዲ በተባለ ቦታ ህዳር 25 ቀን 2012 ዓ ም ታግተው የነበሩ መሆኑን ተረጋግጧል። ይላል የተማሪዎች መታገት ከተሰማበት ጊዜ ጀምሮ የመከላከያ ሰራዊትና ሌሎች የጸጥታ አካላት ባደረጉት አሰሳ ሀያ አንድ ተማሪዎች ና ተጨማሪ የአካባቢው ነዋሪዎችም ተለቀው ነበር። ይላል የጠቅላይ ሚኒስትሩ ፕሬስ ሰክሬታሪያት አቶ ንጉሱ ጥላሁን ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት በተሰጠው መግለጫ ላይ ይህንኑ ሀሳብ የሚያጠናክር ንግግር አድርገው ነበር። ሀያ አንዱን ተማሪዎች ወደ ዩኒቨርስቲ ግቢ የከተማው ከንቲባ የአካባቢው ህብረተሰብ ና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይሄንን መረጃ ጥር ሁለት ቀን በትክክል መረጃ ከምናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችን አረጋግጠናል። ይታወሳል። በዚህ እስካሁን የተደረሰባቸው እውነቶች በሚለው ማብራሪያ ላይ ተማሪዎቹን የአካባቢው አመራሮች ደምቢዶሎ ዩኒቨርሲቲ ግቢ እንዲመለሱ አድርገዋል ይላል ይህም ጥር ሁለት ቀን ሁለት ሺ አስራ ሁለት አመተ ምህረት ከሰጠነው መረጃ ጋር ተመሳሳይ መሆኑን ከትላንት በስቲያ የፌዴራልና ና የክልሉ ከፍተኛ አመራሮች በቦታው ተገኝተው ባደረገው ውይይትና ግምገማ ያረጋገጥ ነው ነው ብለዋል ሰራዊቱ ወደ ግቢው ከመመለሳቸው በኋላ ከእነርሱ በተጨማሪ ወደ ስምንት መቶ ተማሪዎች በተለያዩ አማራጭ ግቢውን ለቀው ወጥተዋል ይላሉ አቶ ንጉሱ። በዚህ ላይ በዛሬው መግለጫ ያሉታል። አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪ እና ሌሎች አምስት ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ እያሉ ከአባቷም ጭምር ጉዳት ደርሶባቸው ስድስቱ ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ ስድስቱ ሰዎች አንዷ ሁለተኛ ደረጃ ትምህርት ቤት የአካባቢው ወጣት መሆኗን የልጅቱ አባት በሰጡት መረጃ ደግሞ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም ሌሎች ጉዳዮችንም በዝርዝር እየመረመረ ነው ያለው ጉዳይ። ስድስት ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው። በተደረገው ማጣራትም እስካሁን ወደ ግቢው ተመልሰው ትምህርት እንዳልጀመሩ በተጨማሪም ደግሞ ቀሪ ተማሪዎች ታግተዋል የሚል መረጃ ከተገኘ በኋላ የጸጥታው መዋቅር የአካባቢው አመራርና ሕብረተሰቡን በማሳተፍ የማጣራት ሲሰሩ ስራ ሲሰሩ መቆየታቸውም ተገልጿል። በሌላ በኩልም አንድ ከአባቷ ጋር ስትጓዝ የነበረች የአካባቢው የሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች አምስት ወጣቶች የተያያዙ መሆኑ ዘግይቶ ጥቆማው እንደደረሳቸውና እየተጣራ እንደሆነም ተናግረዋል አቶ ንጉሱ በዚህ ላይ የሚያሉት አለ። በሚዲያ 17 ናቸው ተብለው የተገለጹትና ጥያቄ ከሚቀርብባቸው 12ቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን፣ አምስቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን። እነዚህ አምስቱ በእርግጥም ጠፍተው ከሆነ ዜጎች ናቸው የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ሕዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ሥራ እየተሰራ መሆኑን መግለጽ እንፈልጋለን ማለት ነው። እስካሁን ድረስ በልዩ ልዩ መልክ እንደጠፉ የተገለጸው ተማሪዎች ቁጥር አስራ ዘጠኝ እንደሆነ ልጆቻችን ወደ እኛ አልመጡም ጠፍተውብናል ብለው ለአማራ ብሔራዊ ክልል መንግስት ያቀረቡ ወላጆች ቁጥር አስራ አንድ መሆኑን በተለያየ መልኩ ጠፍተዋል ተብለው ከተገለጹት ተማሪዎች ውስጥ ዘጠኙ ወላጆቻቸው ሪፖርት እንዳላደረጉና ወይም የወላጆቻቸውን አድራሻ ለማግኘት እንዳልተቻለ በዚህ በጠቅላይ ሚኒስትሩ ጽህፈት ቤት እስካሁን የተደረሰባቸው እውነቶች በሚል በወጣው መግለጫ ላይ የተገለጸ ነገር ነው። አቶ ንጉሱ የሚሉት አለ የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀው እና ሁለቱ ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ሆነ ተማሪዎች ሆነው ያገኘናቸው ከ19 14ቱን ነው ማለት ነው። ይህንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎቼ ናቸው ያላቸውም በሚዲያ ከሚታወቀውም ውስጥ እስካሁን ድረስ አስር ወላጆች ልጆቻችን አልመጡም፣ እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው። በመጨረሻም መረጃው ከደረሰ ጀምሮ በፌዴራል እና በክልል የጸጥታ መዋቅር ጥምረት መረጃ የማሰባሰብ እና ተማሪዎቹንና ዜጎቹን የማፈላለግ ስራ እየተሰራ መሆኑ በመግለጫው ላይ ተካቷል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮ የመሰናዷችንን ነው። በተከታዩ ዘገባችን ደግሞ ወደ ሀረር ነው የምናልፈው። በወለጋ መንግስት በንጹሀን ላይ ተገቢ ያልሆነ እርምጃ እየወሰደ ነው ያሉትን በመቃወም በሀረር ከተማ አለም ሁሉን አቀፍ አድማ ተጠርቷል በከተማው የንግድ ተቋማትና የመንግስት መስሪያ ቤቶች ዝግ ሲሆኑ የትራንስፖርት አገልግሎትም ተቋርጧል አድማው ለሶስት ቀናት እንደሚቆይ ተሳታፊዎች ለቪኦኤ አስታውቀዋል ተመሳሳይ አድማዎች በአንዳንድ የምስራቅ ሀረርጌ ከተሞችን መጠራታቸው ተሰምቷል አዲስ ቸኮል አጠር ያለ ዘገባ አለው የሀረር ከተማ ዛሬ ከንጋት ጀምሮ እንቅስቃሴዋ ተገብቶ ጠዋት ላይ የንግድ ተቋሞቻቸውን የከፈቱ የከተማ ነዋሪዎች እንዲዘጉ በወጣቶች የተነገራቸው ሲሆን አልዘጋ ባሉት ላይ ደግሞ ድንጋይ እንደተወረወረባቸው ስማቸው መግለጽ ያልፈለጉ የከተማዋ ነዋሪዎች ለቪዮ አስታውቀዋል። ዘረፋም ሆነ ንብረት ቃጠሎ እንዳልነበረ ነዋሪዎች የገለጹ ሲሆን መንገድ ለመዝጋት ግን በአስፋልት ላይ ጎማዎች ሲቃጠሉ የሚያሳዩ ፎቶዎች በማህበራዊ ሚዲያ ሲዘዋወሩ ነበር። በዚህም በዛሬው እለት በከተማ የሚገኙ የንግድ ተቋማት ሙሉ በሙሉ ተዘግተው መዋላቸውን የደረሰ መረጃ ያመለክታል። ከንግድ ተቋማቱ በተጨማሪ የመንግስት ተቋ ተቋማትና ባንኮችም ተዘግቶ መዋላቸው የተገለጸ ሲሆን በጎማዎችና መሰል ቁሳቁሶች የተዘጉ አንዳንድ መንገዶችን የጸጥታ አስከባሪዎች ሲያስከፍቱ፣ የጸጥታ አስከባሪዎች የሌሉባቸው ሌሎች መንገዶች በተራቸው እየተዘጉ እንደነበር ምንጮች ለቪዮ ገልጸዋል። የአድማውን መንስኤ በተመለከተ አስተያየቱን የሰጠን ስሙ መግለጽ ያልፈለገ ወጣት በወለጋ ህዝብ ላይ የተፈጸመ ነው ያለውን ጥቃትና የኮማንድ ፖስት አስተዳደር ለመቃወም ነው ብሏል። ወለጋ ኦሮሞ ላይ ጥቃት እያደረጉ ስለሆነ እኛም መንግስት የወሰደ ያለውን ጥቃት ነው። ኮማንድ ፖስቱ ነው ምኑ ነው የምትቃወሙት? መንግስቱን የህዝብ እየጨረሱ ስለሆነ ስለዚህ አሁን ኮማንድ ፖስቱም ይነሳ የሚባል ይሄ ወጣት አድማው ለሶስት ቀናት የሚቀጥል መሆኑን የገለጸልን ሲሆን በጉዳዩ ዙሪያ አስተያየት እንዲሰጡን የአረሪ ፖሊስን የፍትህና ጸጥታ ቢሮን እና የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት አመራሮችን ለማግኘት ያደረግነው ሙከራ አልተሳካም። አብዛኞቹ አዳማ ስልጠና ላይ መሆናቸውን የደረሰ መረጃ ያመለክታል። ተመሳሳይ የአድማና መንገድ መዝጋት እንቅስቃሴዎች በምስራቅ ሐረርጌ አንዳንድ ከተሞችም በተለይም በቆቦና ወዳይ ከተሞች እንደነበረም ምንጮቻችን ገልጸውልናል። በዚህም ሀገር አቀፍ የትራንስፖርት እንቅስቃሴ ለተወሰኑ ሰዓታት መስተጓጎሉን አሽከርካሪዎች ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ህግና ፍትህ በጋቢና ነው። ተከታዩ መሰናዷችን በየትኛውም የኢትዮጵያ ግዛት ያሉ ዜጎችን ደህንነት የበለጠ ለመጠበቅ ጠቀሜታ እንዳለው የተገለጸለት አገር አቀፍ የወንጀል መከላከል ረቂቅ ስትራቴጂ አዘጋጅቶ ለሚኒስትሮች ምክር ቤት እንደላከ የኢፌድሪ ጠቅላይ አቃቤ ሕግ ለአሜሪካ ድምጽ ገልጿል። ዝርዝሩን ሀብታሙ ስዩም ይነግረናል። ይህ ስትራቴጂው ትልቁ ዓላማው በሀገሪቱ ውስጥ የሚከሰቱ የወንጀል ተግባራቶችን ለመከላከል ከዛም ማለፍስን ደግሞ ህብረተሰቡ ወንጀል ዙሪያ ያለው አመለካከት እንዲስተካከልና በአጠቃላይ ወንጀል ጠል የሆነ ማህበረሰብ ለመፍጠር በሚደረገው ርብርብ የሁሉም ባለድርሻ አካላት ተቀናጀ ስራ እንዲኖር ለማስቻል ታሳቢ ተደርጎ የተዘጋጀው ስትራቴጂ ነው አቶ ዝናቡ እርስዎም እንደሚያውቁት በሀገሪቱ የተለያዩ ስፍራዎች የህዝቦችን ደህንነት አደጋ ውስጥ የሚጥሉ ወንጀሎች ይፈጠራሉ በአንዳንድ ቦታዎች እንዲሁም እየተበራከቱ ነው የሚልም አስተያየት አለ። እነዚህን ወንጀሎች ለመከላከል በአጠቃላይ የህዝቡ እየጠየቀ ያለውን የደህንነት ስሜት ለመመለስ አሁን እርስዎ እያስረዱን ያለውት ስትራቴጂ ምን ያክል እርባና አለው? በምን በምን መልኩ ነገሮችን ለማስተካከል ትልቅ ጠቀሜታ አለው? መነሻውም ቅድም አንተ ካልኮመን ታይዞ የምነሳ ነው። ለምሳሌ በየአካባቢው የሚፈጠሩ የወንጀል ተግባራት የህዝብ እንደነቶችን አደጋ ላይ የሚጥሉ ህዝብ፣ ሰላሙ፣ አንድነቱ ላይ ጥያቄ የሚያነሳ የሚያደርጉ በርካታ ተግባራቶች አሉ። በዚህ ሂደት ውስጥ የበየ ተዋረድ ያለው የጸጥታ መዋቅሩ የፍትህ መዋቅሩ፣ በተለይም የወንጀል ተግባር ውስጥ ፈጽሟል ተብሎ የሚጠረጠሩትን ተጠርጣሪዎችን ከህግ ከማቅረብ ጋር ተያይዞ የሚሰራ ስራ እንደተጠበቀ ሆኖ ሁሉም ባለድርሻ አካላት የተካተቱበት ቅድም ባልኩት ሁኔታ እስከ ታችኛው የቀበሌ መዋቅር ድረስም ጭምር ይሄን ወንጀል ተግባራትን የሚጠየፍ ማህበረሰብ ለመፍጠር የሚደረግ እንቅስቃሴ ውስጥ እነዚህ አይነት ችግሮች ሊቀርፉ ይችላሉ። ያ ካልሆነ ሁሉም በየደሴቱ ትናንሽ እና ትላልቅ ወንጀል ተግባራቶችን ለመፈጸም አቅም የሚያጎልብት ሂደቶች ሊፈጠሩ ድል ሊኖር ስለሚችል ይህን መከላከል ደግሞ የሁሉም ባለድርሻም ስለሆነ ለዛ ነው ሀገር አቀፍ እስትራቴጂም ሆኖ እንዲወጣ የተፈለገበት ዋነኛ ምክንያት ህዝቡ ላይ ያለውን ኃላፊነት ጠቅሰዋል። በዚያው ልክ ደግሞ ህዝቡ የወንጀል መከላከል አካላት ወይንም ደግሞ የጸጥታ አካላት ላይ ያለው እምነትን የሚሸረሽሩ አንዳንድ ጉዳዮች እየተፈጠሩ ይገኛሉ። እነዚህን ለመጠገን፣ እነዚህን ወደ ቦታቸው ለመመለስ ያለው ስርባና እንዴት ይገለጻል? የፍትህና የህግ መዋቅር ውስጥ ያሉት አካላትም ደግሞ ሁልጊዜ የምነሳባቸው የተአማንነት ጥያቄ፣ የቁብልነት ጥያቄ ህዝብን በ ተገቢውና ህጉ በሚፈቅደው ጉዳይ ብቻ ከማገልገል ጋር ተያይዞ የሚነሳባቸው ችግሮችን በዚህ አጋጣሚ እንደፈቱ እድል ይሰጣል። አንዱ ፊት ለፊት ቁጭ ብለው በዚህኛው ጉዳዮች ላይ መነጋገር እድሉ ሰፊ ነው የሚሆነው። በሌላ በኩል ደግሞ የታችኛው መዋቅርም ይሄንኑ አካል ለመደገፍ ቁርጠኝነቱን የሚያሳይበት አጋጣሚዎቹ ይፈጠራል ተብለው ስለሚወሰድ ስትራቴጂ ትልቅ አቅም አለው ብለን ነው የምንወስደው። ስትራቴጂ ማውጣቱ ብቻም ብዙ ችግሮችን ይቀርፋል ተብሎ የሚወሰድ አይደለም። እስከ ታችኛው ማቅር ግን በአመለካከት መቀየር ላይም ግንዛቤ በመፍጠር ላይም ይህን ስትራቴጂ ወደ ታች አወርደን የህዝብ ንቅናቄ መድረኮችን እየፈጠም እንሄድበታለን ብለን ነው ታሳቢ ያደረግነው ዜጎቿ ወጥቶ የሚገቡባት ምንም የደህነት ስጋት የማይሰማባት ሀገር እንድትሆን ከዛ አለፍ ሲል ደግሞ ወንጀል ተግባራት የተፈጸሙ አካላትን በህግና በህጉ ብቻ ሕጉ በሚያዙ አግባብ ብቻ ተጠያቂ የመሆኑበት ሁኔታ መፍጠር ስለሚቻል እሱን ስራ ለመስራት የሚያስችል አቅም ይሰጠናል ብለን ነው እየወሰድን ያለ ነው። በክልል መንግስታትና በፌዴራል መንግስቱ መካከል ያለው ግንኙነት በተለይ በአንዳንድ ክልሎች መካከል የመካረር ስሜት አለ እና ወንጀለኛን አሳልፎ በመስጠት በአጠቃላይ ደግሞ ባለው መናበብ ውስጥ የሚደረገውን የወንጀል መከላከል እንደሚፈለገው ውጤታማ ለማድረግ በተወሰነ ደረጃ መሰናክል መሆኑን የሚጠረጥሩ ወገኖች አሉ። እነዚህም ነገሮች ለማጥበብስ ምን እየተሰራ ነው? የትኛውም አይደል? በኢኮኖሚም በማይበራውም አጠቃላይ ሽግግራዊ ጉዳዮች እንኳን ብንፈጠር ይሄ ገበ ላይ ነማስጠጥ ማናስጠብቅ ከሆነ ዜጎች በነፃነት ወጥቶ በሀገር ግንባታ ላይ የራሳቸውን አሻራ የማይጥሉ ከሆነ ተነጣጥለንና? ተበታትመን የምንር ከሆነ ጥል እናመጣ አንችልም። እዚህም እዛም ግን በፈተና ሊሆኑ የሚችሉ ጉዳዮች ይጠፋሉ ተብሎ አይወሰድም። ለአብነት ያህል ተጠርጣሪዎችን በህግ ፊት ከማቅረብ አንጻር፣ ወንጀለኞችን በህግ ፊት ቶሎ ይዞ ከማቅረብ አንጻር የሚፈለጉ አካላቶችን በአንዳንድ ቦታዎች ላይ ደግሞ አሸሽጎ የማስቀረት ሁኔታዎች ላይ ፈተና ሆኖ ይቀጥላሉ። ይህ ፈተና የተወሰነ ጊዜ መኖሩ አይቀርም። ትልቁ ነገር ግን በጋራ ሀገራዊ ጉዳዮች ላይ በጋራ ሀገር ግንባታ ሂደቶች ላይ በጋራ ህግና ፊት የስርዓት ግንባታ ሂደቶች ላይ አብረን መስራት ይጠበቅብናል የሚል ነው። ይህም ያስማማን ነው። ከዛ ውጭ የፌዴራል መንግስት በቀጥታ የክልል መንግስታቱን በእያንዳንዱ ጉዳዮች ላይ በተለይም ህግና ፊት የስርዓት ጉዳዮች ላይ ጣልቃ እየገባ የሚሄድበት አሰራርም የለም፣ አደረጃጀትም የለም። ተናበን ተመካክረን የምንሰራቸው ጉዳዮቹ ይኖራሉ። ውስንነቶቹ ደግሞ አይገጥሙንም ብለን አይደለም። የስትራቴጂ እየተዘጋጀ ያለው የስትራቴጂ ውስነ ማስፈጸሙ ላይ መሰረታዊ ችግር ሊገጥመን እንችላል ተብሎ ነው ስትራቴጂ ላይ የሚያጋጥሙን ጉዳዮች ተብሎ ከተቀመጠው አንዱ እሱ ነው። እነዚህም ግን በሰከነ ሁኔታ ሀገር ግንባታ ሂደቱ ላይ ለውጡ ላይ የተሻለ ነገር ለማምጣት በሚቻልበት ሁኔታ ላይ ተመካክረን እንፈጽማለን የሚል ነው እንደ መፍትሔም ጉዳዮች ተደርጎ የተወሰደው። ሀብታሙ ስዩምን ላጠናቀረው ዘገባ እናመሰግናለን። የዘጋቢዎች መስኮት ነው። ተከታዩ መሰናዶ ወደ ደቡብ ክልል ነው የምንሄደው። በደቡብ ክልል ሸካ ዞን የቴፒ ከተማ ነዋሪዎች እንደተናገሩት የከተማው ሰላም ዛሬም አልተረጋጋም የሚል ነው። ዘጋቢያችን ዮናታን ዘብዲዎስ ከስፍራው ተከታዩን ዘገባ አሰናድቷል። እንዲገለጥ ያልፈለጉ የከተማ ነዋሪዎች የከተማው መደበኛ እንቅስቃሴ አሁንም እንደተገደበና በደህንነትና በጸጥታ ስጋት ውስጥ እንደሚኖሩ ለቪዮ ገልጠዋል። በሶስት መቶ ና አራት መቶ ሺህ የሚቆጠር ህዝብ ጋር ከቤቱ እንዳይወጣ መኪና እንዳይንቀሳቀስ፣ ትራንስፖርት፣ ምን ማንኛውም ነገር ቢሮ እንዳይከፈት፣ ህዝቡ በጣም ከፍተኛ ችግር ውስጥ ነው ያለው ወንጀሉም ያልቆመው እኛም በስጋት የምኖረው የክልሉና የዞኑ መንግስት ወንጀለኞችን ተከታትሎ ለህግ ስለማያቀርብ ነው ሲሉ ይከሳሉ። በከተማው ሲቪሎች በአሰቃቂ ሁኔታ እንደሚገደሉና ንብረቶቻቸውም እንደሚዘረፍባቸው ተናግሯል። መንግስት ተደራጅቶ ጫካ የገባ ኃይል አለ የሚለው ሀሰት ነው፣ የህዝቡን ጥያቄ ለማፈድ የሚደረግ ድርጊት ነው ሲሉ የአካባቢው ተወላጅ አቶ ፍሪወት ወርቁ ለቪኦኤ ተናግሯል። የሚደብቀው እንጂ ጫካ አይደለም ጫካ ነው የገቡት የሚያውቁት የሚገድሉት ግን የሚሉት እነሱ እየገደሉ ወጣቱ ነው እያሉ ያሉት። እኛ ከቀድሞት ወጥተን አናውቅም። የተደራጀ ቡድን የለም። ከወራት በፊት የአካባቢውን ጸጥታ ዘርፍ እንዲመራ ኃላፊነት የተወሰደው ጊዜ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻለም በማለት ወቅሰዋል። ኮማንድ ፖስት ምንም ያደረገው ነገር የለም ያወያያል እንዲህ ሲሉ ወጣቶች መድረኩ ረግቶ ብሄር ነው የተያዘ ያለው ሌላ የከተማውን ነዋሪ የሆኑት አቶ ሚትኩ በበኩላቸው የጸጥታው ኃይል የክልሉና የዞን መንግስት ተቀናጅተው አለመስራታቸው ችግሩ ባለበት እንዲቀጥል አድርጓል ብሏል። ያው አንዳንድ ልጆች አሉ ይሄንን ህዝቡ ነው እንትን ያለው ሸፍቶ ነው ጫካ ገብቶ ነው ይላሉ። መንግስትን ጠልቶ አይደለም እነሱ ጫካ የገቡት። እነዚህ የአንድ ብሔር የበላይነት ሲገዙ ሲቀጠቅጡ በባርነት እንገዛለን ስለሚሉ አልገዛ ሞት አለሁ ከአሁን ካሁን በኋላ ወይ መንግስት ድረስልኝ ብሎ ነው። እነሱ በህዝብ መካከል ነው ተሸሽጓለሁ እንጂ ጫካ አይደለም። ጫካ የገባ አንድም ሰው የለም መንግስትን ጠልቶ ቴፕ። ከተማ ላይ ግድያ እየፈጸመ ያለው ማን ነው? ግድያ እየፈጸሙ ያሉ እራሳቸው እነዚህ ከአንድ ብሔር የተለየ የወጡ ሰዎች ናቸው። እነሱ ናቸው ይን የሚፈጽሙት። አሁን መችለታ ሁለት ወንድማማቾች ተገለዋል። ህዝብና ሌሎችና ሌሎችም ሌላ ብሔርና ሌላ ብሄርን ለማጋጨት በመሀከል ላይ የሚደረገው ድርጊት ነው። በአቶ ሚትኩና በፍሬ ወይት ሀሳብ የማይስማሙት ሌላ አስተያየት ሰጪ ደግሞ በቁጥር የሚታወቁ ሽፍቶች ናቸው ጫካ መሽገው ከተማዋን እየረበሹት ያሉት፣ እንዲያው አድኖ ለመያዝም እኔ ያክል ከባድ አይደሉም ብሏል። ቢቆጠር አስራ ሁለት አይበልጡም ሽፍቶቹ። ግን እንደ እንደያሁን መንግስት ሽፋን እየሰጠላቸው ይሆናል እንጂ እንዲ አይነት ችግር እንደ የሽፍቶቹ ምል ድምዳሜ የለኝም። የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ በበኩላቸው ከመዋቅር ጥያቄ ከልማትና ከመልካም አስተዳደር ፍላጎቶች ጋር በተያያዘ በአካባቢው ችግሩ መኖሩ ተጨባጭ መሆኑን ገልጠውም ባለፈው አንድ ዓመት ውስጥ መንግስት ጊዜያዊ ወታደራዊ እዝ መድቦም ጭምር በሰራው ስራ ለውጥ ታይቶ ነበር ብሏል። ይሁን እንጂ በተሳሳተ መንገድ መብቱን ለማስከበር ያሰበ በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የፖለቲካ ፍላጎት ያላቸውን የጸረ ሰላም ኃይሎችን በጀርባቸው አሰልፎም የአካባቢውና የቴፒን ከተማ ሰላም እያናጋ ነው ብሏል። ከዚህ ጀርባ ያለ የፖለቲካ ኢንትረስትም እዛ ቀጠና ላይ ያለው የነባር ብሔረሰቦች በህገ መንግስቱ የተቀመጡ የነባር ብሔረሰቦች ራስን በራሴ ማስተዳደር መብትን ልትጋፋ የሚፈልግ ግን በጉልበት ያንን ፍላጎት ለመጫንና ለማረጋገጥ የሚፈልግም ኃይል ስላለ ይሄ ኃይል ከኮንትሮባንዲስቱ እና ከሕገወጥ የጦር አዘዋዋሪዎችም ጋር የጦር መሳሪያ አዘዋዋሪዎችም ጋር ስለሚቀ ብቻም ሳይሆን አካባቢ ላይ የሚንቀሳቀሱ አንዳንድ ባለሀብቶችም በዚህ መንገድ ተወሽቆ በሀብትም ስለሚደገፍ እስካሁን ድረስ ያለው ነገር በዚህ ደረጃ አንዛራዊ ሰላም ይዞ መቀጠል አልቻለም። ከዚህ ጀርባ ያሉ ኃይሎችንም ማጥራት የሚጠይቅ የክልሉና የዞን መንግስት ወንጀለኞችን ተከታትሎ ለሕግ ማቅረብ አልቻለም ተብሎ ለሚቀርበው ክስም ዘላቂ መፍትሄ የሚገኘው ሁሉም ኃላፊነቱን ስወጣ ነው ያሉት ኃላፊውም የክልሉ መንግስት እርምጃ ለመውሰድ አቅጣጫ ማስቀመጡን አስታውቋል። ዮናታን ዘብዲዎስን ላደረሰን ዘገባ እናመሰግናለን። ተከታዩና የመጨረሻው መሰናዷችን ሴቶች በጋቢና ነው። ፖፕሌሽን ካውንስል የተሰኘ ድርጅት በአማራ ክልልና በቤንሻንጉል ጎምዝ ውስጥ ያለ እድሜ ጋብቻን ለማስቀረት ሴት ተማሪዎች በትምህርት ገበታቸው ላይ እንዲገኙ ለማድረግ ሲል ለወላጆች ሶላር የፀሐይ ኃይል ሀይል መጠቀሚያ እየሰጠ ነው። ኤደን ገረመው የዚህን ዘገባ ሙሉ እንዲት አስደምጠናለች ኢትዮጵያ ውስጥ ከአስራ ስምንት አመት እድሜ በታች ለሆነ ሰው ትዳር መመስረት በሕግ ቢያስጠይቅም ከአምስት ልጃገረድ ሴቶች አሁንም ድረስ ሁለቱ ያለ ዕድሜያቸው ትምህርታቸውን አቋርጠው እንዲያገቡ እንደሚገደዱ ጥናቶች ያሳያሉ። ፖፕሌሽን ካውንስል የተሰኘ ግብረ ሰናይ ድርጅትም ላለፉት አምስት አመታት ብርሃነ ህይዋን የተሰኘ ፕሮጀክት በመቅረጽ በአማራ ክልልና በቤኑ ሻንጉል ጉምዝ ወላጆች ሴት ልጆቻቸውን እንዳይድሩ ውለታ በመዋዋል በልዋጩ ደግሞ ታዳሽ የተፈጥሮ ኃይል መጠቀሚያ ወይም ሶላር በስጦታ መልክ በመስጠት ሴቶችን ካለ እድሜ ጋብቻ ለመታደግ እየሰራ ይገኛል። አቶ ሀብታሙ ደምሌ በፖፕሌሽን ካውንስል ፕሮጀክት ኦፊሰር እና የብርሃነ ሔዋን ፕሮግራም ስራ አስኪያጅ ናቸው። ብርሃነ ሔዋን ፕሮጀክት ያለ እድሜ ጋብቻን ለማዘግየት ሴቶችን ትምህርት ቤት ውስጥ እንዲቆዩ ለማድረግ ጥንሰ ሀሳብ እየጀመረ ፕሮጀክት ነው። በዚህ መጀመሪያ የማህበረሰቡን ያስተሳሰብ ለውጥ ለማምጣት አራት አይነት አፕሮች ነው ፖፕሌሽን ካውንስል እየተጠቀመ አንደኛው የማህበረሰብ ውይይት የምንለው ራይት ዊስ እየተገናኙ ስለዚህ ስላለ እድሜ ጋብቻ ስከትነት ስለ አስገድዶ መድ ስለመክፈር ስለ ብዛት እነዚህ ነገሮች ላይ ውይይት የሚያደረጉበት ነው። ከኛው ደግሞ የኢኮኖሚ የትምህርት ቁሳቁስ መግዣ ከሌላቸው ይድሯቸዋል ልጆቹን። ስለዚህ ያን እንዳይሆን የትምህርት ቁሳቁስ ያደገሎ ነው። ሁለተኛው ሶላር እድሜያቸው ከፍላ ልጆች የሚሰጠው ነው። ሌላኛው ያገቡ ወጣት ሴቶች ደግሞ ቶሎ እንዳይወልዱና ሌሎች የፋሚሊ ፕላኒንግ እንዲጠቀሙ የሜንተሪንግ ግሩፕ ነው። እና በእነዚህ በአራቱ ነው ለመድረስ የተሞከሩ እና የማህበረሰቡ ውይይትም የራሱ የሆነ አስተዋጽኦ አለው። በተለይ የዚህ ያሉት ሜጋ ብቻ የሚጠቀምባቸው አካባቢዎች በጣም ገጠር እና በአንደር ዴቨሎፕ የሆኑ በመሰረተ ልማት ያልተሟላላቸው በመብራት ኃይልም በብዛት የማያገኙ ቦታዎች ናቸው። እነዚህ በተለይ አሁን ቤንሻንጎል ላይ እና ይህ የተሰራበት ወረዳዎች ላይ። ስለዚህ እነዚህ ቦታዎች ላይ መብራት ስለማግኘት ብዙ ይቸግራል። ምንድን ነው የሚደረገው? ማቴሪያል በሚከፋፈል ሰዓት የቀበሌው አመራሮች ይመጣሉ፣ ቤተሰቦች ይመጣሉ። ኮንሴንት አለ የሚፈረም፣ እንደ ውል ነገር ይዘባሉ። ለኮሚኒቲው ግንዛቤ ማስጨበጫ የሚሰጥ ነው አንደኛ። ሁለተኛ ደግሞ ልጄን አልድርም ብለው የሚፈርሙት እንትናል ቃለመሀል ላይ እንደ ውል ነገር ይፈርማሉ። እና ያ ራሱ ማሰሪያ ነው። ሰዎቹ አድሩም አንድ ፐብሊክሊ ነው ልጄን አልድርም ብለው የሚፈርሙት ብርቱካን ተስፋዬ የአስራ ሰባት አመት ወጣት ስትሆን ዘንድሮ የአስረኛ ክፍል ተማሪ ናት የሶላር ሀይሉ ትምህርቷን ከማጥናት አልፎ በገቢው ምንጭነትም እንደጠቀማ ትናገራለች ያው እንግዲህ ሳጠና ምንስ ሞት ስጡት ምናምን ይጠቀመዋለሁ ለሌላ ለብዙ ነገር ጠቅሞላል ያው እንደይድሩ ይፈርመዋል ቃል ገብተዋል። ጠዋት ይወጣል። አውጥልኝ ጥልኝ ብዬ ሄዳለሁ እኔ ጠዋት ስለሆነ የሚሄደው እዛም ይመጣ ካለ ተቀብላችሁ ካር ዛደጉ ምናምን ብያቸው ሄዳሉ። አምስት ብር አንድ ምትን ብዙ አግኛለሁ። አንድ አምሳ ብር ቡክ ከፍቼ አጠራቅሙ አለ ለምሳሌ ሶስት ሺ ለመቶ ብር አድርጋለሁ። አቶ ሀብታሙ የዚህ የልገሳ ፕሮግራም ውጤታማነት ላይ ከሁለት ዓመት በላይ ጥናትና ሙከራ እንደተደረገበትም ይናገራሉ። ይህ ስራ ሲሰራ በዚህ ላይ እንዳታ ተወስዶ ነው። ከሁለት ዓመት በኋላ ጥናቱ ይባሉ ፕሮጀክት ይባሉ ሲደረግ አብዛኞቹ በዚህ ፕሮግራም የታቀፉት ወጣ ሴቶች አንድ ከአስር ሆነ ከኮንትሮል ሳይቱ ጋር ሲወዳደር ጋብቻ ነፈጠሙ ወደ ትምህርት ቤት የሚሄድ ደግሞ ሶስት እጅ እጥፍ ይበልጣል። ሰዓት ማታ ላይ አሁን ጨለማ አይሆንም። የቤት ውስጥ የቤት ስራ ሊሰርሹ ሁለተኛ ልጆቹ ጥናት ያጠኑበታል። ተኛ ፍሬንድሊ ነው። አራተኛ የገንዘብ ማግኛ ምንስ ነው። ምክንያቱም አሁን እዚ አካባቢ ሰው ስልክ ይጠቀማል። ስልክ ሲጠቀም ቻርጅ ማድረግ ይፈልጋል። እና ቻርግ ቻርጅ ማድረጊያ ደግሞ ያው ኤሌክትሪክ ሲስተም ቻርጅ እያደረጉ ገቢ ያገኛሉ፣ ንግዶችም ማለት ነው። ስለዚህ ፐርፐዙ ለቤተሰቡ መብራት ይሰጣል። የማማታ ልጆች ትምህርት መማር ሲኖሩ ጥናት ያጠናሉ። ምክንያቱም የሚያነዚ የእኛ ፕሮጀክት ተሳታፊዎች ትምህርት ቤት መማወር አለባቸው። ሰማኒያ ፐርሰንቱን አቴንድ ማድረግ አለባቸው። አቶ ጂራስዩም በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ የሴቶችና ሕጻናት ጉዳይ ጽሕፈት ቤት ኃላፊ ናቸው። ይህ የሶላር ኃይል ለወላጆች መሰጠቱ የሴት ተማሪዎች የሴት ተማሪዎች ውጤታማነት ላይ ለውጥ እንዳመጣ ይናገራሉ። ፖፑሌሽን ካውንስል የሚባል ድርጅት ይህንን ቦታ ማበርከት የቻለበት ዋና ዓላማ የሴት ልጅን ያለ ዕድሜ ጋብቻ ለማስቀረት ና ሴት ተማሪዎችን በትምህርት ገበታ ላይ ለማቆየት ታስቦ ነው። ከዛም በፊት የነበረው ና አሁን ያለው ለውጥ ደግሞ ከተማ ቀመስ ካልሆኑ ቀበሌዎች ላይ በተለያዩ ለማብራትነት የሚጠቀሙበት ሶላር ነው። ይሄ ደግሞ ትንሽ የተወሰነ ለውጥ አምጣል። ከዚህም በፊት የነበረው የሴት ተማሪዎች ውጤት ና ሴት ተማሪዎች ከትምህርት ገበታቸው ላይ ለመቆየት ያን ያክልም አይደለም። አሁን ግን እየተሻለ ነው። ይህንን ቃላቸውን እየጠበቁ እኛም ክትትል እያደረግን በየ እየወጣን መስክ ክትትል ስለምናደርግ ለማህበረሰቡም ሰፊ ግንዛቤ መፍጠርና ይሄ ሶላር ከተሰራጨበት ቀበሌ ውጭም ያሉት በበላይነት ክትትል እያደረግን ስለሆነ የማህበረሰቡም ግንዛቤ በጣም እያደገ ነው። ኤደን ገረመውን ለሴቶች በጋቢና መሰናዶ እናመሰግናለን። ጋቢና ቪኦኤ ከሰኞ እስከ ዓርብ በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ለ30 ደቂቃ የሚቀርብ የወጣቶች ፕሮግራም መሰናዶ ነው። በዝግጅቶቻችሁ ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን ሱን አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ፋሲል ገበየው አብሮን ነበር። አልፍሬዶ አልሳንቶስ ደግሞ የስርጭት ምህንድስናውን በመከታተል አብሮን አምሽቷል። አስተያየታችሁን በተጨማሪም በጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ላይ አድርሱን። ደናደሩ ኩን ራዲዮ ሰገሌ